የኢትዮጵያና የኬንያ የሃይማኖት ተቋማት ጉባኤዎች በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ መፈራረማቸውን ይገልጣል። የሁለቱ ሀገሮች የሃይማኖት ተቋማት ጉባኤዎች በፓን አፍሪካዊ መንፈስ ትብብር ወደ ምስራቅ አፍሪካ ሀገሮች ለማስፋትም ዓላማ አላቸው ነው ያለው። መለስካቸው አመሀ ተከታትሎታል። የሁለቱ ሀገሮች የሃይማኖት ተቋማት ጉባኤ በጋራ የትብብር መንፈስ ለመስራት መንገድ ሊከፍትና ሁኔታዎችን ሊያመቻች የሚያስችል የመግባቢያ ሰነድ ዛሬ በአዲስ አበባ ከተማ ተፈራረሙ። የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ከፊርማ ስነ ስርዓቱ በፊት ስለ ጉባኤዎቹ የመግባቢያ ሰነድ ይዘት ሲያስረዱ፣ በሁለቱ ሀገሮች መንግስታት መካከል የቆየውን የትብብር ታሪክ አውስተዋል። ዛሬም ባሉት የሁለቱ መንግስታት መሪዎች መካከል የሚታየውን የተሻለ የትብብርና የመቀራረብ እንዲሁም አብሮ የመስራት አዝማሚያን በማጤንና መሰረት በማድረግ የኢትዮጵያ የሃይማኖት ተቋማት ጉባኤ የሥራ አስፈጻሚ ቦርድ ከኬንያ የሃይማኖት ተቋማት ጉባኤ ጋር አብሮ ለመስራት መወሰኑን ተናግረዋል። አክለውም የጋራ መግባቢያ ሰነዱን ዋና ዓላማ ጠቁመዋል። ይህንን በኬንያ የጀመርነውን እንዲሁም ወደ ምስራቅ አፍሪካ ማለትም ወደ ኢጋድ ሀገሮች የማሳደግ እና በተለይ በፓን አፍሪካ ይህንን ትብብር የበለጠ የኢትዮጵያ የመሪነቷን ሚና በመጫወት የሃይማኖት ተቋማት ተደራሽነትን የአብሮ በመስራት በሰላም ግንባታ በጋራ ሴቶቻችን ለመስራት ያለምነውን የተለያዩን ሴቶቻችን ለማበልፀግ እንዲረዳን ከዚያ አኳያ የጋራ መግቢያ ሰነድ አስፈላጊነቱ ላይ ተነጋግረን ተማምነን በዚህ ላይ ውሳኔ ላይ ደርሰናል። የጉባኤዎቹን የትብብር ስራ ሌሎች አላማዎችንም በተመለከተ ከሲስታ ጋር ይህን ብለዋል። ሁሉም የሚጋሯቸው የጋራ የሆነ አላማዎች፣ ተልእኮዎች እና ራእዮች አላቸው። በመሆኑም በተለይ በሰላም አብሮ ስለመኖር በመከባበር እሴታችን ለመገንባት በሚያስችሉ ጉዳዮችና የሰብአዊ ክብር ማስጠበቅ እንዲሁም ጽንፈኝነትን በመከላከል በሃይማኖቶች መካከል መተማመንን በመፍጠር ይህንን ወደ ላቀ ደረጃ ማገልበትን ባለመ መልኩ አብሮ ለመስራት ይህ የስምምነት ሰነዱ በውስጡ ያካተተ ነው። የጉባኤዎቹ ጥምረት የጋራ ስራ ይሆናሉ ካሏቸው መካከል የሰላም ግንባታ አንዱና ዋና ጉዳይ እንደሆነም ቀሽስታ ጋር የታደለ ገልጸዋል። በእርቀ ሰላም ጉዳዮች እንዲሁም በሁሉም ሃይማኖቶች የሚያስተምሩ መልካም እሴቶች ላይ እንዲከበሩ፣ እንዳይሸራረፉ ተከብረው እንዲቀጥሉ ከማድረግ አኳያ በደንብ አስተምሮ ላይ በማስረጽ በቀጠና የሚታየውን ውጥረት የማርገብ ስራ በጋራ የሚሰራ ነው የሚሆነው። ሁለቱ ተቋማት እንግዲህ በተባበሩት መንግስታት በተለይ አካባቢ ጥበቃ ኢኒሽቲቭ አካል በመሆናቸው በአካባቢ ጥበቃ ላይ በደንብ አድርገው በትብብር እንደሚሰሩ በደንብ ያትታል። በተለይ ነውጠኝነትና ጽንፈኝነት ወይንም የዚህ የአክራሪነትና የጥላቻ ንግግሮች ላይ በጣም በሲሪስ ጉዳይ አድርገን በተለይ ሶሻል ሚዲያው ላይ አሁን ዓለምን ወደ አንድ መንደር እያመጣለውን በተለይ የዚህ የጥላቻ ንግግር እና ጽንፈኝነትን ያነገቡ ንግግሮች ላይ በትኩረት እምነት ተቋማቱ በጋራ የሚሰሩ እንደሆነም ያትታል። በመግባቢያ ሰነዱ ፊርማ ላይ የሁለቱ ጉባኤዎች የስራ አስፈጻሚ ቦርዶች ሰብሳቢዎች ብፁዕ አብኖ ጎርጎሪዎስ እና ሬቨረንድ ጆሴፍ ሞቲ ተገኝተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ